የአማራ ክልል የሃይማኖት ተቋማት ጉባኤ አባቶች ሰሞኑን በከባድ መሳሪያ ጥቃት ጉዳት የደረሰበትን የጨጮሆ መድኃኔዓለም ቤተ ክርስቲያን ዛሬ ጎብኝተዋል። ጉባኤው በእምነት ተቋማት ላይ የሚደረገውን ጥቃት አውግዞ የሁሉም ሃይማኖቶች ተከታዮች ቤተክርስቲያኒቱን መልሶ ለመገንባት በሚደረገው ጥረት እንዲሳተፉ ጥሪ አቅርበዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በያዝነው ሳምንት መጀመሪያ ነበር የፈለገ ፀሐይ በቅሎ አግኝት ጨጮሆ መድኃኒዓለም ደብር በህወሀት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት እንደደረሰበት የተገለጸው። የጉዳቱን መጠን ለመመልከት የአማራ ክልል የሃይማኖት ተቋማት ጉባኤ መሪ አባቶች ዛሬ ወደዚያው ሄደው ነበር። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰኢድ መሐመድ በእምነት ተቋማት ላይ የሚደረግ ጥቃት ህዝብን ከመናቅ የሚመጣ ተግባር ነው ብለዋል። ይህ መጥፎ አጋጣሚ የሁሉንም ሃይማኖቶች ህብረትን እንዲያጠናክር ሲሉ ጥሪ አቅርበዋል። አጥፊ ቡድን በእምነት ቤቶች ላይ የሚያደርሰው ጥፋት ከጊዜ ወደ ጊዜ እየጨመረ ስለመጣ እንዲህ አይነት ቤተ እምነቶችን ማፍረስና ማውደም ደግሞ በሌሎች ሀገራትም የማይከናወን ነገር ነው። በእኛ ሀገር ግን እምነትን ከመእምነት ለማጋጨት ተቻችሎ የሚኖረው ማህበረሰብ ቅሬታ ለመፍጠር ታልሞ የተሰራ ስለሆነ እንደ ሂደን መጎብኘት አለብን በሚል ዛሬ ሄደን አይተናል። በጣም በጥይት ተበሳስቷል። ጣራ ሁሉ በጣም ተመቷል ጥይት። ሌላውም እንዲሁ ግድግዳውን በሙሉ በሳስተውታል። ከባድ ጉዳት ነው የደረሰበት። መስተያቱ ሁሉ ረጋግቷል እና የተጎዳውን ቤተ ክርስቲያን መልሶ መገንባት ላይ ህዝቡ እንዲረባረብ ጥሪ ለማስተላለፍ ነው እዚያም የተገኘ ነው። በዚሁ አጋጣሚ ክርስቲያኑ ህብረተሰብ ብቻ ሳይሆን ሁሉም የሀገራችን ሰው ይሄ ታሪካዊ ቤተ ክርስቲያን ነው። ታሪካዊነቱን ጠብቆ እንዲቀጥል ለማድረግ አስፈላጊ ሁሉ ድጋፍ ህዝቡ እንዲያደርግ ጥሪ በዚህ አጋጣሚ ለማስተላለፍ እወዳለሁ። በሌላ በኩል በየትኛው ማውደ ውጊያ የሃይማኖት ተቋማት ላይ ልዩ ጥበቃ እንደሚደረግ ያወሱት የወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊ መጋቤ ገብሬ አሰፋ ሀገሪቱ ውስጥ እየታየ ነው ያሉት የዚህ ተቃራኒ ሁኔታ መወገዝ ያለበት አድራጎት እንደሆነ አሳስበዋል። የሁሉም ሃይማኖቶች ምእመናን በዚህ ሊተሳሰቡ እንደሚገባ መክረዋል። ስለዚህ ጨዶ መድኃኔዓለም ላይ በተለይ መጠን በአካል ካየ በኋላ በአድ የሚባሉትም እኳ እንዲህ አይነት ቦታዎች ላይ የሚያከብሩበት ሁኔታ አለና በጣም ልብ የሚሰብር ነው። ዚህን ጥፋት ያጠፉ ሰዎችም የመጡበት አካባቢ እምነት አለን የሚሉ ሰዎች ናቸው። እና በቀል ቢሆን በቀል እዚህ ቤት ላይ ቤተ ክርስቲያን ላይ ጸሎት ቤት ላይ እንዴት ነው የሚፈጸመው? ክፉን ነገር ወደ በጎነት መቀየር የእኛ ድርሻ ነው የሚሆነው። እና ምናልባት ለመለያየት፣ የተለያየ ነገር ለማድረግ ነው የታሰበው። ግን ከዚህ በፊት እንደሚባለው እስላሙ ቤተ ክርስቲያን እንደ መስራት ያቀብል ነበረ በታሪክ ነው። አሁን ደግሞ በእኛ ዘመናችን ደግሞ ምናልባት እንዲህ አይነቶች ድሎች ሌላ መቀራረብ፣ ሌላ ልዩነቶችን የበለጠ የምናጠብበት አጋጣሚ ይፈጥራል። ስለዚህ ሃይማኖት ተቋሙ በዚህ ጉዳይ የራሱን የአብሮነት ድርሻ እንደሚወጣ ነው የምናስበው። ሀሳባችን እንደዚያ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልአከ ምሕረት ፈለገ ጥበብ አንዱ ዓለም በታሪካዊ የጨጭሆ መድኃኔዓለም ቤተ ቤተክርስቲያን ላይ ጉዳት መድረሱ እንዳሳዝናቸው ገልጸው ምዕመኑ መልሶ ለመገንባት በሚደረገው ጥረት እንዲተባበር ጥሪ አቅርበዋል። ጥንታዊና ታሪካዊ የሆነ ቤተ ክርስቲያን መመታቱን አይተናል። ጉዳት ደርሶበታል። ሌሎችም በነፋስ ሙውጫ አካባቢ ያሉ ሆስፒታል አለ፣ መብራት ኃይል አለ እሱም ሁሉ አይተናል። ቤተክርስቲያኑ የአንድ አካባቢ ብቻ አይደለም። የኢትዮጵያን ታሪክ የያዘ ቤተክርስቲያኑ በአምስተኛው ሜታ ዓመት የተመሰረተ ታላቅ ቤተክርስቲያን ነው እና ታሪካዊ ቤተክርስቲያን ስለሆነ በአዲስ ሰውን አስተባብረን ለመሳተፉን ያሰብን የሚረዱ ሰዎችም አሉ። ተፈናቃዮች እነዚያን ደግሞ ምናን እያስተባበር እርዳታን አጠራረቅ በዚህ ሁሉ ነው። እንግዲህ እንዳያስብ ነው የፈለገ ፀሐይ በቅሎ አገት ጨጮሆ መድኃኔዓለም ቤተክርስቲያን የተመሰረተው በሶስተኛው መቶ ክፍለ ዘመን እንደሆነ ይነገራል። ከተለያዩ አካባቢዎች ተመሳሳይ ውንጀላዎች በሚሰሙበት መንግስት በሽብርተኝነት በፈረጀው ህወሀት የሚመሩት ራሳቸውን የትግራይ ኃይሎች ብለው የሚጠሩት ታጣቂዎች ቃል አቃባይ ተዋጊዎቻቸው ታሪካዊ ቅርሶች ላይ ጥቃት እንደማያደርሱና እንዲያውም እንደሚንከባከቡ ተናግረው ነበር። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።